the voice of America. ኦህዴድ ዛሬ ያካሄደው የኃላፊነት ሽግሽግ የቀጣዩን የኢትዮጵያ ጠቅላይ ሚኒስትር ማንነት ያመላከተ እንደሚሆን የሚገልጹ አስተያየቶች እየተሰሙ ነው። የፓርቲው ማዕከላዊ ኮሚቴ ዛሬ ባካሄደው ስብሰባ ዶክተር አብይ አህመድን ሊቀመንበር ሊቀመንበር የነበሩትን አቶ ለማ መገርሳን ደግሞ ምክትል አድርጎ ነው የመረጠው። ኦህዴድ ራሱ ግን ዶክተር አብይ የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ በእጩነት ለማቅረብ ውሳኔ ላይ ስለመድረሱ ከመናገር ተቆጥቧል። የኦህዴድ ማዕከላዊ ኮሚቴ ዛሬ ያካሄደው የአመራር ሽግሽግ የዜናዎች አውራ የማህበራዊ ድረገጾች አንኳር ጉዳይ ሆኖ ውሏል። በኦሮሚያና በክልሉ ገዢ ፓርቲ ኦህዴድ አዲሱ አመራር በሚል የሚገለጹት ቁልፍ ሰዎች ሽግሽግ አድርገዋል። የኦህዴድ ሊቀመንበር የነበሩት አቶ ለማ መገርሳ ምክትል ሊቀመንበር፣ የፓርቲው ማዕከላዊ ጽህፈት ቤት ኃላፊ የነበሩት ዶክተር አብይ አህመድ ደግሞ ሊቀመንበር ሆነው ነው የተመረጡት። ሽግሽጉ ቀጣዩን የኢትዮጵያ ጠቅላይ ሚኒስትር ማንነት አመላካች እንደሆነ የገለጹ ይህንንም ያንጸባረቁ አስተያየቶች በርካታ ናቸው። በተለመደው የገዢው ፓርቲ አሰራር የአገሪቱ ጠቅላይ ሚኒስትር የሚሆነው የኢህአዴግም ሊቀመንበር የሆነ ሰው ነው። የኢህአዴግ ሊቀመንበር የሚሆነው ደግሞ ከአራቱ ፓርቲዎች የአንዱ ሊቀመንበር የሆነ ሰው እንደሆነ ያለፉ ልምዶች አሳይተዋል። እናም በርካቶች የዶክተር አብይን ወደ ኦህዴድ ሊቀመንበርነት መምጣት ከዚህ አንጻር እየተነተኑት ነው። ዕድሜያቸው በአርባዎቹ መጀመሪያ የሆነው ዶክተር አብይ አህመድ ቀጣዩ ጠቅላይ ሚኒስትር ሚኒስትር ሊሆኑ ይችላሉ የሚሉ አስተያየቶች ጥቂቶች አይደሉም። ኦህዴድ ከተመሰረተበት 1983 ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሪት ቀዳሚ ኃላፊነታቸው እንደነበር የተገኙ መረጃዎች ያሳያሉ። ኢንሳ በመባል በአጭሩ የሚታወቀውን የመረጃ መረብ ደህንነት ኤጀንሲ ንድፈ ሐሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተጠቅሷል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት ወቅትም በአጭር ጊዜ ለውጥ ማስመዝገባቸውን ይኸው የፓርቲው መረጃ አመልክቷል። በግል ሕይወታቸው ደግሞ ባለትዳር የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው። ዶክተር አብይ ዛሬ ሊቀመንበር ሆነው መመረጣቸውን ተከትሎ እነሆ ስለሳቸው ብዙ እየተባለ ነው። በእርግጥ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እኚህ ሰው ናቸው? ኦህዴድም የዛሬውን ውሳኔ ያስተላለፈው ለዶክተር አብይ ጠቅላይ ሚኒስትርነት መንገድ ለመጥረግ ይሆን? በኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት የህዝብ አስተያየትና ፐብሊሲቲ ዘርፍ ኃላፊ የሆኑትን አቶ ካሳሁን ጉፌን ማብራሪያ ጠይቄያለሁ። ዋናው ጉዳይ ቅድም ያልኩት የአመራር ቡድን የማጠናከር በአመራር ቡድን ሀገር የማዳን ክልል የማዳን የህዝብ አንገብጋቢ የልማትና እና መልካም ስር ጥያቄዎች መመለስ በታድሱ ያስቀመጥናቸው ለህዝቡ ቃል የገባናቸውን ጉዳዮች የመመለስ ጉዳይ ነው። በዚህ ሂደት ውስጥ ኢህአዴግ ሊቀመንበርነት ምርጫ በኦህዴድ አቅራቢነት ብቻ አይደለም የሚሳካው፣ በእኛ በኩል መስራት የሚገባ ነው። ቤት ስራ ሊቀመንበር ለመሆን ብለን ሳይሆን ሀገር ለማዳን የታድሶ ጉዞውን ለማሳካት ብለን የምንሰራቸው ስራዎች አሉ። የጀመር ናቸው እነሱ እናስቀጥላለን። ስለዚህ ዶክተር አብይን ሊቀመንበር ለሊቀመንበር ተጫርጋችሁ ታቀርባላችሁ በኢህአዴግ ጉባኤ ላይ እሱ ጊዜው ሲደርስ የሚወሰን ነው የሚሆነው አሁን ላይ ለኢህአዴግ ሊቀመንበርነት የክልን ያቀርበናል ወደዛ ምን የምንወስደው ውሳኔ አይኖርም። አሁን ላይ ዶክተር አብይ የኦህዴድ ሊቀመንበር ሆኖ ተመርጠዋል። የኢህአዴግ ሊቀመንበር የሚመረጥበት አሰራር ስነ ስርዓት አለው። እሱ በወቅቱ ቦታ ላይ ሲደርስ የሚገለጽ ነው የሚሆነው። ለጊዜው ግን ዶክተር አብይን የኦህዴድ ሊቀመንበር አድርገን አጠቃላይ የድርጅቱን የፖለቲካና የድርጅት ስራ እንዲመራነን እንዲያስተባብር ነው የተመደበው የተመረጠው ነገር ግን እርስዎም ገልጸውታል። ቀደም ሲል በሀገር አቀፍ ደረጃ ራሱ አመራር እንድናወጣ የሚሉ አገላለጾች ተጠቅመዋል እና በማዕከላዊ ኮሚቴ ስብሰባችሁ ወቅት ወይም በስራ አስፈጻሚ በሆዲ ስራ አስፈጻሚ ኮሚቴ ስብሰባ ወቅት ከሌን ለኢህአዴግ ሊቀመንበርነት አውቃለሁ። ምርጫው ገና የሚካሄድ ነው። አራቱም ፓርቲዎች የሚሳተፉበት እንደሆነ አውቃለሁ። 180ዎቹ የኢህአዴግ ጉባኤ ተሳታፊዎች ድምጽ የሚሰጡበት እንደሆነ አውቃለሁ። ነገር ግን በእኛ በኩል ከሌላና ቅርብ የሚልስ በአጀንዳነት ቀርቦ አልተወያያችሁም። ዶክተር አብይን ለማቅረብ አልተወሰነም። በእኛ በኩል በኢህአዴግ ምክር ቤት ምርጫ ወቅት የምናቀርበውን ሰው በወቅቱ እናሳውቃለን። አሁን ላይ ከዛ ተቆጥበን በእኛ በኩል የኢህአዴግ ሊቀመንበር ለመሆን አይደለም ሽግሽጉ የተካሄደው ችግሽጉ የተካሄደው በክልል ደረጃ የተጀመረው ለውጥ የለውጥ ግለት የለውጥ እንቅስቃሴ ሆዴድ የአመራር ኃላፊነት በሚወስድባቸው ቦታዎች ሁሉ እንደ ቡድን ውጤታማ የሆነ ስራ እንዲሰራ ነው የወሰን ነው። በመሰረቱ የጠቅላይ ሚኒስትርነት ቦታ ቢገኝም እንኳን የጠቅላይ ሚኒስትር ቦታ ብቻ የሚይዘው የሚኒስትርነት ቦታ ይዘ የአመራር መደባው የታጠረ አይደለም። በሁሉ የአመራር መደባ ነው። ስዕሉ ሙሉ አድርጎ ማየት ጥሩ ነው። አንድ ቦታ ብቻ መዘን ከውስጡ ጠቅላይ ሚኒስትር ቦታ ከፍት ስለሆነ ቦታ ላይ ብቻ አደለም ተልእኮው የሚወስድባቸው ቦታዎች ላይ ሁሉ የአመራር ቡድኑ ጠንካራው ነው። አንዱ አንዱን እየገነባ እንደ ቲም ስራ ሰርቶ ውጤታማ የሚሰራ ስራ የሚሰራበት ሁኔታ ነው የተመከረበት። ያ በራሱ መድረክ በራሱ ቦታ ጊዜ ሲደርስ በኦህዴድ በኩል ለኢህአዴግ ሊቀመንበርነት የሚቀርበው ማን ነው የሚለው በይፋ የሚሆን ነው የሚሆነው። አሁን ላይ ግን ማውራት የሚንችለው ስለ ኦህዴድ ሊቀመንበር ፖዚሽን የማዕከላዊ ኮሚቴ ውሳኔ አቶ ለማን የማውረድና ዶክተር አብይን የማውጣት አለመሆኑንም አቶ ካሳሁን ያስረዳሉ። በደንብ አስምረን መናገር የምንፈልገው አቶ ለማ መገርሳ በግምገማ ተገምግሞ አይደለም የወረዱት ወይም ጥሩ ስላልሰሩ በሚል ግምገማ የለንም። እኛ እንደ ብሔራዊ ድርጅት በተሃድሶ ማግስት ሰፋፊ ለውጦች የተመዘገቡበት ክልል ነው ሊቆጠር ሊዳሰስ የሚችሉ ለውጦች የተመዘገቡበት ክልል ነው። ሰፋፊ ውጤቶችም አግኝተናል፣ አስመዝግበናል። እነኚህ ለውጦች የበለጠ መጥለቅ እንዲችሉ የአመራር ቡድኑን የማሸጋሸግ ጉዳይ ነው እንጂ ማንንም ከኃላፊነት አላወረንም። የጠያቂነት ጉዳይ ቢሆን ኖረው ከአመራር ይወርዳል። አሁንም ቢሆን ምክትል ሊቀመንበርና የክልሉ ፕሬዚደንት ሆኑ እንዲቀጥል ነው የተደረገው። ኦህዴድ በክልል ደረጃ የታጠረ ድርጅት አይደለም። በሀገር ደረጃም ተልእኮውን ግዴታው መወጣት ያለበት ድርጅት ነው። ስለዚህ ከዚህ በኋላ ባለው ጊዜ በክልል ደረጃ የተጎናጸፍናቸው እንድሎች ወደ ፌዴራል መንግስትም ጭምር ማበረከት እንድንችል አመራር ማምጣት እንድንችል አመራር ማውጣት እንድንችል ም ጭምር የተደረገ ሽግሽግ ነውና በዛ ደረጃ ተገምግሞ እንትን የተባለ አይደለም። ኦህዴድ ምልከታው አመራር ሲያይ ቡድን ነው የሚያው ግለሰብ የማምጣት የማውረድ ከፍ የማድረግ ዝቅ የማድረግ ጉዳይ አድርገን አልተመለከት ነው ሚናን የመወጣት ትውልድ የማሻገር የታድሶ ጉዞን የማሳካት ታሪካዊ ኃላፊነት አለብን በሚል ነው መናምነው ይህንን ኃላፊነት ልንወጣ የምንችለው እንደ ቡድን ስንሰራ ነው የትናንትና ድል ሚስጥር እንደ ቡድን በአመራር አንዱ ወደ ኋላ አንዱ ፊት ሳይስብ በጋራ ስንንቀሳቀስ ለውጥ እናመጣለን ስለዚህ አቶ ለማ ራሳቸውም የተቀበሉት የተሳተፉበት ነው ሽግሽጉ እያሉኝ ነው በትክክል አቶ ለማ በዚህ ጉዳይ ላይ የዚህ ዲዛይነርም ጭምር ነው አሁንም የለማ የአመራር ቡድን ነው ወደ አመራርነት የመጣው ዶክተር አብይም ቢሆን እሳቸው አምነው ሁሉም ማንም ያላሰብ ልዩነት ያልተሳተፈበት ነው ብሎ መውሰድ ይቻላል ና ምንም አይነት የአመራር መፈረካከስ ወይም የሀሳብ ልዩነት ያለበት ጉዳይ አይደለም። ከኦህዴድ በተጨማሪ አባል ድርጅቶች የሆኑት የደሂድንና በአዴን ማዕከላዊ ኮሚቴዎችም በስብሰባ ላይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።